ከአዲስ አበባ ከተማ እንዲሁም ከአማራና ኦሮሚያ ክልሎች በቁጥጥር ስር ከዋሉት ወራት ያስቆጠሩት የሕዝብ እንደራሴዎች እስካሁን ክስ ሳይቀርብባቸው በስር እንዲቆዩ መደረጋቸው የወከሉትንም ሕዝብ መብት ጥያቄ ውስጥ እንደሚያስገባ ተጠቆመም። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ፣ አቶ ታዬ ደንዳ ከታሰሩ ሁለት ወር ቢያልፋቸውም ፍርድ ቤት አለመቅረባቸው ከጠበቆቻቸው ጋርም እንዳይገናኙ መደረጋቸውን ተናግረዋል። የኢትዮጵያ ሰብአዊ መብት ተሟጋቾች ህብረት ዋና ዳይሬክተር አቶ ያሬድ ኃይለማርያም መንግስት ያስቸኳይ ጊዜ አዋጅን በመጠቀም በቁጥጥር ስር ያዋላቸው ተጠርጣሪዎች አያያዝ ተገቢነት እንደሌለው ተችተዋል። በተለይ የህዝብ ተወካዮች ክስ ሳይቀርብባቸው በእስር መቆየታቸው የወከሉትንም ህዝብ መብት ጥያቄ ውስጥ የሚያስገባ አካሄድ ነው ብለዋል። ገልሞ ዳዊት በዚህ ጉዳይ ላይ ተጨማሪ አለው። መንግስት በቁጥጥር ስር ካዋላቸው በኋላ የክስ መዝገብ ሳይከፍትባቸው አላግባብ በእስር አቆይቷቸዋል በሚባሉ የህዝብ እንደራሴዎች ጉዳይ ቤተሰቦቻቸውና የሰብአዊ መብቶች ተሟጋቾች ትችታቸውን ለአሜሪካ ድምፅ ተናግረዋል። የጨፌ ኦሮሚያ አባል የሆኑትና ባለፉት ታህሳስ አንድ ቀን 2016 ዓ.ም ተመረጥ በመንግስት የጸጥታ ኃይሎች በቁጥጥር ስር ያዋሉት አቶ ታዬ ደንዳ በፖሊስ ከተያዙ ሁለት ወራት ቢያልፋቸውም እስካሁን ፍርድ ቤት እንዳልቀረቡ ባለቤታቸው ወይዘሮ ስንታዩ አለማየው ይናገራሉ። እርገ መጀመሪያ እንደተያዘ የማጣራት ሂደት ላይ ነን ብለውን ነገሩን። ማጣራቱ እንደተገባደደ ብንሰማም እስካሁን ምንም የክስ መዝገብ አልተከፈተም። ከጠበቃ ጋርም እንዳይገናኝ ተከልክሏል። ባለፈው ሳምንት ደግሞ ሌሎች አራት ሰዎችን አምጥተው እርሱ ካለበት ክፍል አስሯቸዋል። አሁን አምስት ናቸው። ከህግ አንጻር ጉዳያቸው የማይመሳሰል ሰዎች አስሮ ማቆየት ምን እንደሆነ አላውቅም። አቶ ታዬ አሁንም ቀድሞ በታሰሩበት ሜክሲኮ አካባቢ ባለው የፌዴራል ፖሊስ ጣቢያ እንደሚገኙ ወይዘሮ ስንታየው ገልጸዋል። ከጠበቃ ጋራ እንዳይገናኙ የተከለከሉትም በአስቸኳይ ጊዜ አዋጅ ወቅት መያዛቸው ከጠበቃ ጋራ የመገናኘት መብትን ስለማይፈቅድ ነው የሚል ምላሽ ከኃላፊዎች እንደተሰጣቸው ተናግረዋል። ከአቶ ታዬ ሰር በኋላ ሁለት ልጆቻቸው ሊያገኟቸው የቻሉት አንድ ጊዜ ብቻ እንደሆነ ወይዘሮ ስንታየው ተናግረዋል። አቶ ታዬ ከኦሮሚያ ክልል ሰሜን ሸዋ ዞን ኩዩ ወረዳ ለክልሉ ምክር ቤት የተመረጡ የሕዝብ ተወካይ ናቸው። ባለፈው ታኅሣሥ 21 ቀን 2016 ዓመት ምህረት በመንግስት ብዙሃን መገናኛ በተላለፈው ዜና አቶ ታዬ ከጽንፈኛ ኃይሎች ጋር ትስስር በመፍጠር መንግስትን በአመጽ በሽብር እና ትጥቅ ትግል ለመጣል በማሰር ተጠርጥረው በጸረ ሽብር የጋራ ግብረ ኃይል በቁጥጥር ስር መዋላቸው ተዘግቧል። በአማራ ክልል ለስድስት ወራት በተጣለውና በኋላም ለአራት ወራት በተራዘመው የአስቸኳይ ጊዜ አዋጅ ጋራ በተገናኘ በአማራ ክልልና በአዲስ አበባ ከተማ የህዝብ ተወካዮች በቁጥጥር ስር ውለዋል። ከህዝብ ተወካዮች ምክር ቤት አቶ ክርስቲያን ታደለና ዶክተር ደሳለኝ ጫኔ ከአማራ ክልል ምክር ቤት አቶ ዮሐንስ ቦያለውና ከአዲስ አበባ ከተማ አስተዳደር ምክር ቤት ዶክተር ካሳ ተሻገር ይገኙበታል። አቶ ያሬድ ኃይለማርያም የኢትዮጵያ ሰብአዊ መብት ተሟጋቾች ዋና ዲሬክተር ናቸው። የህዝብ እንደራሴዎቹ ያለምንም ክስ ለወራት በቁጥጥር ስለመቆየታቸው እንዲህ ይላሉ። አዎ እንግዲህ በህገ መንግስቱ በግልጽ እንደተቀመጠው የፓርላማ አባላት መብትና ግዴታን የሚደነግግ አንቀጽ አለ። በዛ አንቀጽ ስር አንድ የምክር ቤት አባል በወንጀል ተጠርጥሮ እንኳን መያዝ ካለበት፣ የፓርላማ አባላት ዝም ብለው አይታሰሩም። ስለዚህ ጉዳዩ ለምክር ቤቱ ቀርቦ ምክር ቤቱ አምኖበት ያለመከሰስ መብት የተሰጣቸውን ከለላ ሲያነሳ ነው። ይሄኛውን እንግዲህ አሁን ያለንበትን ሁኔታ ትንሽ ለየት የሚያደርገው በህገ መንግስቱ እንደዚሁ በአንቀጽ ዘጠና ሶስት ላይ ይመስለኛል የአስቸኳይ ጊዜ አዋጅ ስለሚታወጅበት ሁኔታ ዝርዝር ድንጋጌ አለ። በዛ ድንጋጌ ውስጥ ከተወሰኑ መብቶች በህይወት የመኖር የህገ መንግስቱ ይሄ የመገንጠል ወይም የራስን እድል በራስ ከመወሰን እና ከተወሰኑ መብቶች ውጪ ማንኛውም በህገ መንግስቱ የተሰጡ መብቶች ይሄ አንቀጽ ዘጠና ሶስት ላይ በዝርዝር የተቀመጠው የሚጣሱ መብቶች ናቸው። በአስቸኳይ ጊዜ አዋጅ ምክንያት እና የአስቸኳይ ጊዜ አዋጅ ስለሚታወጅበት የህገ መንግስቱ አንቀጽ አራትን የተመለከትን ከሆነ እን የትኞቹ የህገ መንግስቱ አንቀጾች የማይጣሱ እንደሆኑ አንቀጽ አንድ አንቀጽ አስራ ስምንት አንቀጽ ሀያ አምስት አንቀጽ ሰላሳ ዘጠኝ አይጣሱም። ከዛ ውጭ ያሉት የህገ መንግስቱ አንቀጾች በአስቸኳይ ጊዜ አዋጅ ውስጥ ሊጣሱ እንደሚችሉ በግልጽ ባያስቀምጥም ክፍተት ነው እና ያንን ክፍተት በመጠቀም ይመስለኛል እነዚህም የምክር ቤትና የፓርላማ አባላት ያለመከሰስ ከለላቸው ሳይ ሳይነሳ በአስቸኳይ ጊዜ አዋጁ ስር ታስረው ያለ ፍርድ ቤት እንዲቆዩ የተደረገው ይህንን የህገ መንግስቱንና የህግ ውስጥ ያለውን ክፍተት በመጠቀም ይመስለኛል። አቶ ያሬድ መንግስት በአስቸኳይ ጊዜ አዋጅ ስር በቁጥጥር የዋላቸውን ተጠርጣሪዎች በአንድ ወር ጊዜ ውስጥ ማንነታቸውን ይፋ ማድረግ እንዳለበት በህገ መንግስቱ አንቀጽ ሰላሳ ሶስት ላይ የተደነገገውን ይጠቅሳሉ። በአሁኑ ወቅት ከአዋጁ ጋር በተያያዘ በቁጥጥር ስር የዋሉት ብዙዎች እንደሆኑ የገለጹት አቶ ያሬድ ጉዳያቸው ለህዝብ ይፋ የተደረገው ግን በጣም ጥቂቱ ናቸው ይላሉ። በእስር ላይ ያሉ የህዝብ ተወካዮች መብታቸው ካልተጠበቀም የወከሉትን ህዝብ መብትም ጥያቄ ውስጥ የሚያስገባ አካሄድ እንደሚሆን ያመላክታሉ። በአስቸኳይ ጊዜ አዋጅ ውስጥ ሁሉ የሚነሳው ጥያቄ መንግስት የሚወስዳቸው እርምጃዎች ተመጣጣኝ ናቸው አይደሉም። የሚለው ሁሌ ጥያቄ ውስጥ ይወድቃል እና አንዱ የሚነሳው ነገር እነዚህን ሰዎች በዛ ደረጃ አርቆ የህግ ባለሙያ ሳያገኙ ለተራዘመ ጊዜ ፍርድ ቤት ሳይቀርቡ በዚህ ሁኔታ ውስጥ ማቆየትስ ከዋናው የአስቸኳይ ጊዜ አዋጅ ከታወጀበት ዓላማ አንጻር ድርጊቱ ተመጣጣኝ ነው ወይ የሚለው ነው አብረው የሚታየው እና በእኔ በኩል ትንሽ የተመጣጣኝነት ችግር የሚታይበት ተገቢ ያልሆነ እስር እንደተፈጸመባቸው አድርጌ ነው እንደ ህግ ባለሙያም ጉዳዩንም አየው። ታሪኩ ረጋ ሐረማያ ዩኒቨርሲቲ የሰላም እና ልማት ትምህርት ክፍል ሶስተኛ ዲግሪ ተማሪ ናቸው። አቶ ታሪኩ በኢትዮጵያ ፖለቲካ እየተወራረደ የመጣው ሸርጥ መቀጠሉ፣ የፖለቲካ ሽግግር በትክክል አለመመራትና ህገወጥነት ለዚህ ሁሉ መንስኤ ናቸው ይላሉ። ኮጅሩ ዋንፕሮሜት ይህ እርምጃ ለችግሩ መፍትሄ አይሆንም። ህዝብንና መንግስትን ያራርቃል። በፖለቲካ አመራሩ መካከል ግንኙነትን ያሻክራል። በአጠቃላይ በኢትዮጵያ ፖለቲካ ላይ ጫና ያሳድራል ባይነኝ አቶ ታሪኩ ህግ እስካልተከበረ ድረስ ዜጎች በህግ ላይ አመኔታ ያጣሉ ሲሉም ያክላሉ። አማ መነሙርት ትልል ያቀኒ ናሞድሚ መነሙርት ትልል ፖሊሲን የሮል ቀበሌ በፍርድ ቤት ነጻ ተብለው ፖሊስ በድጋሚ የሚያስራቸው ሰዎች አሉ። ይህ ደግሞ ህዝቡ በአገሪቱ ህግ አመኔታ እንዲያጣ እያደረገው ነው። ሰው በህግ ፊት ሲቀርብ ፍትህን እንዲያገኝ እንጂ በመሰል አካሄድ መሆን የለበትም። በዚህ ወደፊት የሚራመድ የሀገር ፖለቲካ አይኖርም። በጉዳዩ ላይ ከኦሮሚያ ክልላዊ መንግስት ምክር ቤት ጨፌ የኦሮሚያ ከፌዴራል ፖሊስና ከኢትዮጵያ ሰብአዊ መብት ኮሚሽን አስተያየትና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ